አቃቤ ሕግ የኦሮሞ ፌዴራላዊ ኮንግረስና የመድረክ መሪ በሆኑት በዶክተር መረራ ጉዲና ላይ ያቀረበውን ክስ እንዲያሻሽል የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት ትዕዛዝ ሰጥቷል። የዶክተር መረራ ጉዲና ጠበቆች ተጨማሪ የክስ መቃወሚያ አቤቱታ አቅርበዋል። ፍርድ ቤቱ ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ዝርዝሩን ይዟል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አስራ ዘጠነኛ ወንጀል ችሎት ዛሬ ረፋዱ ላይ እንደተሰየመ በነ ዶክተር መረራ ጉዲናና በአቃቢ ህግ መካከል ባለው ጉዳይ ላይ የክስ አቀራረብን በተመለከተ ብይን ለመስጠት ቀጠሮ ይዞ እንደነበረ አስታውሰዋል። አስከትሎም በአጭሩ የአቃቢ ህግን ክስ በንባብ አሰምቷል። በአቃቢ ህግ ክስ የተከሳሽን የክስ መቃወሚያና አቃቢ ህግ ላቀረበው መቃወሚያ የሰጠውን መልስ ፍርድ ቤቱ እንደመረመረውም አብራርተዋል። በፍርድ ቤቱም ምርመራ መሰረት አቃቢ ህግ በአራተኛና በአምስተኛ ተከሳሾች ላይ ማለትም በኢሳት ወይንም በኢትዮጵያ ሳተላይት ቴሌቪዥን እና በኦሮሚያ ሚዲያ ኔትወርክ ኦኤምኤን በተመሰረተው ክስ ያልተሟሉ ጉዳዮች እንዳሉ ፍርድ ቤቱ አመልክተዋል። ፍርድ ቤቱ ሲተችም ሁለቱ ድርጅቶች መሆናቸውን አስታውሶ እነዚህ ድርጅቶች ክስ ሲመሰረትባቸው ህጋዊ ሰውነት ያላቸው አካላት መሆን እንዳለባቸው አስገንዝበዋል። እነዚህ ድርጅቶች እንደዚህ ያለ ህጋዊ ሰውነት ያላቸው አካላት ከሆኑ መቼ እንደተቋቋሙ፣ የት እንደተቋቋሙ፣ በማን ሀገር ህግ እንደተቋቋሙ የአቃቢ ህግ ክስ አያስረዳም ብሏል። በዚህ ምክንያት ብይኑን እንዳዘገየው ፍርድ ቤቱ አስረድቶ አቃቢ ህግ የሁለቱን ተከሳሾች በተመለከተ ክሱን እንዲያሻሽል ትዕዛዝ ሰጥቷል። የዶክተር መረራ ጉዲና ጠበቆች በበኩላቸው ተጨማሪ የክስ መቃወሚያ እንዳላቸው ለፍርድ ቤቱ አቤት ብለዋል። እንደ ጠበቆቹ አቤቱታ ከሆነ ደንበኛቸው ዶክተር መረራ ጉዲና ክስ የተመሰረተባቸው በአስራ ዘጠኝ መቶ ዘጠና ዘጠኝ ዓመተ ምሕረት የወጣውን የወንጀል ህግ የተለያዩ ድንጋጌዎችን በመጣስ እንጂ የጸረ ሽብር አዋጅ ድንጋጌዎችን በመተላለፍ አይደለም። ይሁንና በከሳሽ አቃቤ ህግ ሰነድ ማስረጃ ዝርዝር እንደተመለከተው ሁለቱ ማስረጃዎች የተገኙት በሽብር ወንጀል ድርጊት ተጠርጥረው ከተያያዙ ሰዎች የሚገኝ እንደሆነ በግልጽ የሚታይ በመሆኑ ማስረጃዎቹ በደንበኛቸው ላይ እንዳይቀርቡ ትዕዛዝ እንዲሰጥላቸው ለፍርድ ቤቱ አመልክተዋል። ፍርድ ቤቱም የቀረበውን አቤቱታ መቀበል ይቻል እንደሆነ ወይም አይቻል እንደሆነ ተመካክሯል። አስከትሎም የክስ መቃወሚያን አንድ ጊዜ ማቅረቡ የተሻለ እንደነበረ ጠቁሞ ይህ አሰራር ግን የፍርድ ቤቱን ጊዜ እንደሚያባክንም አስገንዝበዋል። በመጨረሻም ፍርድ ቤቱ አቃቤ ሕግ ከተከሳሽ ያቀረበው አበሳ አስተያየቱን እንዲያቀርብ አዞ ተለዋይ ቀጠሮ ለሰኔ አስራ ሶስት ቀን ሁለት ሺ ዘጠኝ አመተ ምህረት ሰጥቷል። አቃቤ ሕግ ከሶስት ወር በፊት በኦሮሞ ፌዴራላዊ ኮንግሬስ መሪ በዶክተር መረራ ጉዲና፣ ፕሮፌሰር ብርሃኑ ነጋ፣ በአቶ ጀዋር መሐመድ፣ በኢሳት ማለትም በኢትዮጵያ ሳተላይት ቴሌቪዥን እና በኦኤምኤን ወይም ኦሮሞ ሚዲያ ኔትወርክ ሕገ መንግስቱን እና ሕገ መንግስታዊ ስርዓቱን ኃይል በማፍረስ ወንጀል ክስ መስርቶባቸው እንደነበረ አይዘነጋም። ከአንደኛው ተከሳሽ ከዶክተር ሞራ ጉዲና በስተቀረ አራቱም ተከሳሾች ጉዳያቸውን በሌሉበት እንዲታይ መወሰኑም ይታወሳል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ